ሰላም ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ይሰማላችሁ ጥምቀት በዓል ላይ ሎሚ ውርወራ ያንን ትራዲሽን ቨርቹዋል በማድረግ ጥምቀት ላይ አንድ ወንድ የሚወዳ ሴት ካየ ሎሚ ይወረውርባታል ሜሮን ስለሽን የሰማናት የፍቅር ጓደኛ አፈላላጊ መተግበሪያ የሆነው ሎሚ ዴቲንግ መተግበሪያ ስራ አስፈጻሚ ናት። ስለ መተግበሪያውና ተያይዘው ስለሚነሱ ጉዳዮች ቆየት ብላ ታጫውተናለች። መተግበሪያውን የሞከሩ ወጣቶችን ሀሳብም አካተናል። ማነባለው ፎቶ ብቻ ሳይሆን የራሳቸው ኢንፎርሜሽን የሚገልጹትን እንደዛ እየመረጥኩኝ ማች ታገኝ፣ ደግሞ ወደ ቴክስት ነው የምትገባው ማለት ነው ሌሎች ርዕሰ ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደንግረ ነው። አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። የሊቢያ ብሔራዊ የነዳጅ ዘይት አምራች ኩባንያ ኖክ የታጠቁ አካላት የሀገሪቱን መሰረታዊ የነዳጅ ማመንጫ አካባቢዎችን መዝጋታቸውን ትላንት አስታወቀ። ይህም የሊቢያን የነዳጅ አቅርቦት ከ1.2 ቢሊዮን በርሜል ወደ 330 ሺህ ዝቅ አድርጎታል። የሊቢያ ብሔራዊ የነዳጅ ዘይት ማምረቻ ድርጅት ታጣቂዎቹ ቡድኖች ኤልሸራራ በተሰኘው ሜዳና በግዙፉ ኤልፊል ነዳጅ ቧንቧዎችን ዘግተዋል ሲል አስታውቋል። ኩባንያው አስተዳዳሪ ሙስጠፋ ሳናላህ እጅግ ለየት ባለ ምክንያት ከአቅም በላይ በሆነ ሀይልና በተለያዩ ሁኔታዎች ከኮንትራት ውጪ መሆኑን ገልጸዋል። ሊቢያ በዚህ ሳቢያ በቀን 346 ሚሊዮን ዶላር በላይ ታጣለች። ሳናላህ አቃቤ ሕጎችን ምርት እንዲያቆም ለተገደደበት ሁኔታ እቅድ አውጪ አስፈጻሚና ከዚህ ተጠቃሚ የሚሆኑ አካላት ግልጽ እንዲቀርቡለት ጥያቄ ማቅረቡንም ተናግረዋል። ይህን መሰል ጥቃት በሚሊሻ ሀይሎች እንደ ኤሮፓያን አቆጣጠር ከ2014 እስከ 2016 ዓ መድረሱም የሚታወስ ነው። የትሪፖሊ ባለስልጣናት የነዳጅ መተላለፊያዋን የዘጉት ከዋና ከተማዋ 136 ኪሎ ሜትር ርቀት ከሚገኘው ዜንታን ከተሰኘው ተራራማ ከተማ የመጡ ሰዎች መሆናቸውን የተናገሩ ሲሆን የአካባቢው መሪዎችም ከሚሊሽያዎቹ ጋር እየተደራደሩ ይገኛሉ ሲሉ አንድ ራሳቸውን መግለጽ ያልፈለጉ ባለስልጣን አስታውቀዋል። ሊቢያ በዓለም ዘጠነኛዋ የነዳጅ አቅራቢ ሀገር ስትሆን ይሄ የነዳጅ ቧንቧ መዘጋት እየናረ በመጣው በዓለሙ የነዳጅ ገበያ ላይ ትልቅ ተጽዕኖ የሚያሳድ ውድድርም ይሆናል። የዩክሬን ባለስልጣናት ሩሲያ ወደ ኪየቭ እየተጠጋች ነው ያሉ ባለበት ሰዓት ሩሲያ ሰሜናዊና ደቡባዊ የዩክሬን ከተሞችን በቦምብ ደብድባለች። የሩሲያ ወታደራዊ ኃይል እስካሁን ድረስ ባይሳካም ሲቪሎች ባሉበት ቦታ ታስረው እንዳይቀሩ የሰብአዊ ጉዳይ ኮሪደሩን እንደሚከፍት አስታውቋል። የዩክሬን ባለስልጣናት ሩሲያ ኪየቭ፣ ካርኪቭ፣ ቸርኒቭ፣ ሰሚና ማይኮላየቭ የተሰኙትን ከተሞችን መክበብ ላይ አተኩራለች ያሉ ሲሆን ዛሬ በወጡት መግለጫም ሩሲያ አለም ሰፊ ሰብአዊ ህግን ባለማክበር በሲቪሎች ላይ የቦምብ ድብደባ በማድረስ በያዘቻቸው ቦታዎች ላይ ሰብአዊ ቀውስ ፈጥራለች ብለዋል። የሩሲያ መከላከያ ሚኒስቴር በዚህ ጉዳይ ላይ መግለጫ ያወጣ ሲሆን የሩሲያ ኃይሎች የጸጥታ አገዛዝ እንደሚያጸድቁና ከዛሬ ጀምሮም በኪየቭ፣ ካርኪቭ ሰሚና ማሪፖል ከተማ ላሉ ሰዎች የሰብአዊ መንገዱን በመክፈት እንዲሁም ኪየቭን የሚለቁትን ደግሞ በአየር ጭምር በማንሳት ወደ ሩሲያ እንደሚወስዱ አስታውቋል። መግለጫው ይህ ማጓጓዝ የሚፈጸመው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቀጥታ ሳምንታ ለሩሲያ ፕሬዝዳንት ቭላዲሚር ፑቲን ባቀረቡት ጥያቄ መሰረት መሆኑንም አስታውቋል። ከዚህ ቀደም ይህን መሰል ስምምነቶች የተፋረሱ እንደሆነ የሚታወስ ነው። በተያያዘ በሞስኮና በኪየቭ መካከል ለሶስተኛ ዙር የሚደረገው ድርድር ዛሬ ይጀምራል። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ባስተላለፉት የቪዲዮ መልእክት ሩሲያ ሆነ ብላ ግድያ እየፈጸመች ነው ሲሉ ወንጅለዋል። ተያያዘ ዜና እስራኤል ከተጀመረ ሁለተኛ ሳምንቱን በያዘው የዩክሬንና ሩሲያ ጦርነት ላይ አደራዳር ይሆናለች። የእስራኤሉ ጠቅላይ ሚኒስትር ነፍታሊ ቤኔት ትናንት እሁድ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ መወያየታቸውን የዜና አውታሮች ዘግበዋል። ሮይተርስ ከሩሲያ ክሬምሊን ቤተ መንግስት የወጣ መግለጫን በመጥቀስ ሁለቱ ሀገራት በዩክሬን እየተካሄደ ስላለው ልዩ የወታደራዊ ተልእኮ ተወያይተዋል ሲል ዘግቧል። ይህ ዜናም ቤኔት ወደ ሞስኮ ባቀኑ በማግስቱ የተሰማ ሲሆን ይህም ጦርነቱ ከተጀመረ በኋላ ፑቲንን በአካል ያገኙ የመጀመሪያው መሪ አድርጓቸዋል። ቤኔት ወግ አጥባቂ የአይሁድ እምነት ተከታይ ሲሆኑ ወደ ሩሲያ ያቀኑት ደግሞ በሰንበት ጉዞ በተከለከለበት መሆኑ ተነግሯል። ይሁን እንጂ የሀገሪቱ ከፍተኛ የአይሁድ እምነት ራቢዎች ሰዎችን ለማስታረቅ የተደረገ ጉዞ ስለሆነ የጠቅላይ ሚኒስትሩ ጉዞ የሚፈቀድ ነው ብለዋል። ቤኔት ከጉዟቸው መልስ ጉዳዩን ለካቢኔያቸው ያስረዱ ሲሆን ሁኔታው መልካም እንዳልሆነና የሰዎች መከራ ጨምሮ እንደሚቀጥል ገልጸዋል። ይሁን እንጂ ምንም እንኳን ለውጥ ለማምጣት ያለው እድል ጠባብ ቢሆንም፣ እስራኤል ግን ድጋፏን ትቀጥላለች ብለዋል። በተመሳሳይ አይሁዳዊ ዘለንስኪ በቪዲዮ በነበራቸው መግለጫ እስራኤል ለዩክሬን የምታደርገውን ድጋፍ የጠቅላይ ሚኒስትርን ቤኔትስን በመጥቀስ አሞግሰዋል። ዘለንስኪ ከጠቅላይ ሚኒስትር ቤኔትና ከፕሬዚዳንት ጆ ባይደን ጋር በስልክ በተደጋጋሚ ማውራታቸውንም ጨምረው ገልጸዋል። አድማጮች ለምሽቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀዳሚው ዘገባ እንሻገር። የመጀመሪያው መሰናዶ ባህላዊውን የፍቅር ጓደኛ ማግኛ ሂደት ዘመናዊ ለማድረግ ስለወጠነ አገልግሎት ይነግረናል። ሎሚ ዴቲንግ አፕ ወይንም የፍቅር ጓደኛ ፈላጊዎች የመገናኛ መተግበሪያ እድሜያቸው ከ18 እስከ 60ም ስለሆናቸው ኢትዮጵያን የፍቅር ጓደኛ ፈላጊዎች የተዘጋጀ መተግበሪያ ነው። በመተግበሪያው ላይ ሰዎች መሰረታዊ መረጃቸውንና ፎቶግራፍ ካስገቡ በኋላ ለሚፈልጓቸው ሰዎች ሎሚ በመወርወር ከሰዎች ጋር ለመታወቅ ይችላሉ። ኤደን ገረመው የመተግበሪያውን ስራ አስፈጻሚ ሜሮን ስለሽንና መተግበሪያውን ከሞከሩ ሁለት ወጣቶች ጋር ተነጋግራ ቀጣዩን መሰናዶ አዘጋጅታለች። በኢትዮጵያ ሎሚ መወርወር የፍቅር መገለጫ ሆኖ ለረዥም ጊዜ አገልግሏል። ዘመን ተቀይሮ ሰዎች በተለያዩ አማራጮች መተዋወቅ ሲልም መተጫጨት ላይ ደርሰዋል። አዲሱ ዘመነኛ የመተዋወቂያና የመፈላለጊያ መንገድ ደግሞ በስልክ መተግበሪያ መልክ መጥቷል። ሎሚ የፍቅረኞች መገናኛና መተግበሪያ ባህላዊ ስያሜን በዘመናዊ አቀራረብ ይዞ እንደመጣ የመተግበሪያው ስራ አስኪያጅ ሜሮን ስለሺ እንዲህ ትገልጻለች። ሎሚ እንግዲህ ሀሳቡ የመጣው በፈረንጆች አቆጣጠር በሁለት ሺ አስራ ዘጠኝ ነው። ከዛ በሁለት ሺ ሀያ አልፋ ቨርዥኑ ወይም የመጀመሪያ ቨርዥኑ ወጣው። ሁለት ሺ ሀያ አንድ ላይ ደግሞ ቤታ ቨርዥን ወይም ሁለተኛ ቨርዥን፣ አሁን ከረንት የምንጠቀመው ቨርዥን ማለት ነው ወጥቷል። ሶ ሎሚ የፍቅር ጓደኝነት መተግበሪያ ከመሆኑ አንጻር የተለያዩ ኢትዮጵያውያን የተለያዩ ቦታ ውስጥ ያሉ ፍቅር ጓደኝነትን የሚፈልጉ በዚህ አፕሊኬሽን መሰረት ከአስራ ስምንት ዓመት በላይ የሆኑ ወጣቶች ጠቅመው የተለያዩ ጓደኞችን ማግኘት ይችላሉ። በዚህ መተግበሪያ መሰረት ተጨማሪ ደግሞ የጥምቀት በዓል ላይ ሎሚ ውርወራ ያንን ትራዲሽን ቨርቹዋል በማድረግ ሶ ጥምቀት ላይ አንድ ወንድ የሚወዳትን ሴት ካየ ሎሚ ይወረውርባታል። ከዛ ሎሚውን ካነሳችው ፍላጎቷን በሱ ነው የምትገልጸው። እና እሱን መነሻ አድርገን ወደ አፕሊኬሽን ወይም ወደ መተግበሪያ አምጥተ ነው ነው ይሄንን የኢትዮጵያን ትራዲሽን ማለት ነው። እዚህ ጋ ያሉት ወንዶቹም ሴቶቹም ያው ለፍቅር ስለሆነ ያሉት እዚህ አፕሊኬሽን ላይ በእርግጠኝነት ያው በሁለቱም በኩል ተፈላላጊነት ካለ የፍቅር ጓደኝነት መመስረት ይችላሉ ማለት ነው። ሜሮን ይሄ መተግበሪያ በሌሎች ማህበራዊ ሚዲያዎች ላይ የሚመጡና አላስፈላጊ የሆኑ ግንኙነቶችንም ይታደጋል ትላለች። ብዙ ሰው እንግዲህ ሮማንቲክ ፓርትነር ቅድም ላይ የፍቅር ጓደኛን ሲፈልግ በተለያዩ ሶሻል ሚዲያዎች ላይ ነው አብዛኛው ሰው የሚገናኙ፣ አደለ ያው በአንድ አካባቢ ካልሰራ ካልተማረ ወይ ካልኖረ በስተቀር መገናኛ ቦታ የሚሆን በሶሻል ሚዲያ ላይ የተለያዩ ሶሻል ሚዲያዎች ላይ ነው። ሶሻል ሚዲያ ላይ ደግሞ እንግዲህ ሰው ዛጋ ያለው አብዛኛው ወይ የሚያቸው ነገሮች ይኖራሉ። ፖስት የሚደረጉ ቪዲዮዎች፣ ፎቶዎች፣ የተለያዩ አርቲክሎች ለማንበብ ሊሆን ይችላል። እና ኔሰሰሪሊ ሰው ለፍቅር ብሎ አይደለም ሶሻል ሚዲያ ላይ ያለው። አይ ቲንክ ሜይ ቢ በሴትም በወንድም ሊታይ ይችላል። አንዳንድ ኢን አፕሮፕሬት ሜሴጆች አሉ አይደለ። ሶሻል ሚዲያ ላይ ስትሆኝ አንቺ ያለሹ እዛ ለሌላ ሪዝን ሲሆን፣ ግን አንዳንድ የምታገኛቸው ሜሴጆች ግን ኢን አፕሮፕሬት ይሆናሉ። ሶ እንዲህ አይነት አፕሊኬሽን በቃ የፍቅርን ጓደኝነት ለሚፈልግ ሰው ነው የተሰራው ማለት ነው። ሶ እዚህ አፕሊኬሽን ላይ ያሉት ወንዶቹም ሴቶቹም ያው የፍቅር ጓደኝነትን ፈልገው ስለሆነ በሁለቱም በኩል እኩል የሆነ የመግባባት በቃ የፍቅርን ጓደኝነት ለሚፈልግ ሰው ነው የተሰራው ማለት ነው። ሜሮን ስለ መተግበሪያ አጠቃቀም እንዴት አስረዳለች? ይህንን መተግበሪያ ልክ ዳውንሎድ ካደረጉት በኋላ አሁን ልክ እንደ ፌስቡክ ወይም ኢንስታግራም እንደዚህ አይነት ሶሻል ሚዲያዎች ላይ ፎቶችንን አፕሎድ እንደምናደርገው እዚህ ላይም ፎቶ አፕሎድ እናደርጋለን። አንድ ፎቶ ማንዳቶሪ ነው። ከዛ በላይም ከፈለጉ አፕሎድ ማድረግ ይችላሉ ፎቶዎቻቸውን። ከዛ ደግሞ አንድ አጠር ያለች ባዮ ለዛ ሰው የምትገልጽ ነገር መጻፍ አለባቸው ስለ ራሳቸው ሞር እዛ ጋር የሚያያቸው ሰው ፕሮፋይሉን ሲያይ የሆነ ሰው የተወሰነች ነገር ስለ ራሳቸው እንዲያውቅ ማለት ነው። ከዛ በተጨማሪ ደግሞ ምንድን ነው ፕሪፈር የሚያደርጉት ነገር ካለ ይሄ ማለት እድሜ ገደብ ሊሆን ይችላል ሶን የሚፈልገው ሰው ከዚህ እድሜ እስ ከዚህ እድሜ ያለ ሰው ነው የሚለው ነገር ኢንፎርሜሽን እንዳለ ያስገባሉ። ከዛ በተጨማሪ ደግሞ አይ ቲንክ ለኢትዮጵያውያን ደግሞ ትልቅ ቦታ የምንሰጠው ነገር ሃይማኖት ነው። እዛ ሰው ሃይማኖቱን መግለጽ ከፈለገ ካልፈለገም መተው ይችላል። ግን ያንንም አስገብተናል። ምክንያቱም ብዙ ሰው እንግዲህ ወደ ፍቅር ጓደኝነት፣ ወደ ጋብቻ የሚሄድበት መንገድ ወይም ደግሞ አንድ ትልቅ ቦታ የምንሰጠው ሃይማኖት ስለሆነ እንዲህ አይነት ነገሮችን እዛ ጋ ያስገባል ማለት ነው። ስለራሱ ሎኬሽንን ሎኬሽን ነው የሚጠቀመው የኛ Uh, application. So, yeah, so. ያለበትን ሎኬሽን ተጠቅሞ በዛ ሎኬሽን ባስቀመጠው ራዲየስ ማለት ነው። እስከ አንድ ሺህ ኪሎ ሜትር ድረስ ይሄዳል የእኛ ራዲየስ ሶ አሁን ለትሴ እስከ ሁለት መቶ ሶስት መቶ ኪሎ ሜትር ድረስ ካልኩ በራሴ ፍላጎት ማስቀመጥ ይችላለው ያንን የራዲየሱን ገደብ። ሶ በዛ መልክ እኔ ባስቀመጥኳቸው፣ ቅድም ፕሬፍረንሶች፣ ባልኳቸው ነገሮች በሱ መልክ በእኔ ሎኬሽን ያሉ ሰዎችን ያመጣልኛል ማለት ነው። ከዛ እነሱን እያየው ለእኔ የሚሆነኝ ሰውን አይደለም የሚለውን ቅድም ባልኩሽ ስለ ራሳቸው ባስቀመጡት ኢንፎርሜሽን መሰረት እያየው ሎሚ መወርወር ወደ ቀኝ ወይም ደግሞ ማለፍ ይችላል ዘሉ። በዚህ መንገድ ተጠቅሞ ከተለያዩ ሴቶች ጋር የተዋወቀውና በመጀመሪያ ስሙ ብቻ መጠቀስ የሚፈልገው ሚካኤል ተሞክሮውን እንዲህ ይገልጻል። ያው መተግበሪያውን ለመጠቀም በጣም ትንሽ ይከብዳል፣ ብዙም አያስቸግርም። ዩዘር ፍሬንድሊ ነገር ነው። እሱን እንዳለ ሆኖ ላይክ ለአንድ ሰዎች ጋር መገናኘት ይፈልጋለሁ፣ እንደዚህ ነገር እንደዚህ ይፈልጋለሁ። በዛ ምክንያት ነው መጠቀም የጀመርኩት። በጣም ደስ ይላል። አሁን ለምሳሌ የሚፈልጋቸው ካራክተሮች አሉ እነሱም ባህሪዎች ነገር እና የፈለግሽን ላይክ ታደርጊያለሽ። ነገር አሁን እንግዲህ ከአንድ ሰው ጋር ነው ቻት የጀመርኩት። በተመሳሳይ ይህንን መተግበሪያ በመጠቀም ከተለያዩ ሰዎች ጋር በአካል እስከ መገናኘት ድረስ መድረሷን የምትናገረው ደግሞ ፋና ሀይሌ ናት። ቴልም አነባለሁ ፎቶ ብቻ ሳይሆን የራሳቸውን ኢንፎርሜሽን የሚገልጹትን እንደዛ እየመረጥኩኝ ማች ታገኝ ደግሞ ወደ ቴክስት ነው የምትቀባው ማለት ነው። ወደ ዳይሬክት ወደ ሜሴጅ ኮንታክት ልክ ማች በእነሱ ሳይድን ማታደርግ ወደ ሜሴጅንግ እንቀባለን ማታደርግ ብዙ ነበሩ። ግን ዳይሬክትሊ ኮንታክት አድርጌ ኢንፎርሜሽን እንደዚህ በበለጠ ዲቴል ስለእነሱ ያወቅኩት ወደ አስር የሚሆን ይሆናሉ። ወደ ሜሴጅ ሁሉን ደግሞ ኮንቲኒስ ሆኖ ደግሞ ከመጨረሻ ድረስ እስከ መገናኘት እስከሚታፋድ ጉዲ ከመውጣት ደግሞ ሁለት ሰው ነው ያገኘኋቸው አሁን እስካሁን ድረስ ምና ማወራው ደግሞ አንዱ ነው። በሎሚ የፍቅረኞች መገናኛ መተግበሪያ ላይ እስካሁን ድረስ አራት ሺህ የሚደርሱ ሰዎች እንደተመዘገቡና በየጊዜውም መተግበሪያው ሰዎች በሚሰጡት አስተያየት እየተሻሻለ እንደመጣ የምትገልጸው የሎሚ መተግበሪያ ስራ አስኪያጅ ሜሮን ስለሺ ሴቶች ፍላጎታቸውን በመግለጹ ረገድ ሊበረታቱ እንደሚገባ ጠቁማለች። መግበሪያው ተጠቃሚ የሆነችው ፋና ኃይሉ ታዲያ የጀመረችው ግንኙነትና ትውውቅ ወደ ፍቅር እንደሚያድግ ተስፋ ጥላለች። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው። ኤደንን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚቀርብ ወጣቶችን የሚመለከት መርሃ ግብር ነው። ወደ ቀጣዩ ዘገባ ስንሻገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛ ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ ከሰሞኑ ከዚህ ዓለም በሞት ተለይተዋል። አቡነ መርቆሬዎስ በሀገር ውስጥ እንዲሁም በስደት ሀገር ዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኢትዮጵያውያንን ሲያገለግሉ መቆየታቸው ይታወሳል። በተለይ በውጭ ሀገራት በሚኖሩ ኢትዮጵያውያን ዘንድ የነበራቸውን አስተዋጽኦ ለማወቅ በቅርቡ የሚያውቃቸውን አነጋግረናል። ዜና እረፍታቸውን የሰማሁት ጠዋት ማለዳ ላይ ነው። በእጅጉ አዝኛለሁ። በጣም ታላቅ አባት፣ የጸሎት አባት በማጣታችን ጉዳቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ለመላ ኢትዮጵያውያን ታላቅ ጉዳት ነው ብዬ አምናለሁ። የሰማችኋቸውም በዋሽንግተን ዲሲ እና አካባቢዋ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አቡነ ፋኑኤልን ነው ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ኢትዮጵያውያንን በፓትርያርክነት መሾም ከጀመረችባቸው 18 ሰማንያዎች ወዲህ አራተኛው ኢትዮጵያ ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ መርቆሪዎስን ሰሞነኛ እልፈት አስመልክተው ከተናገሩት የተወሰደ ነው። ብፁዕ ወቅዱስ አቡነ መርቆሪዎስ ለሕዝበ ክርስቲያኑም ሆነ ለመላ ኢትዮጵያን የሚበጁ በርካታ መልካም ተግባራትን በሕይወት ዘመናቸው መከውናቸውን የሚያወሱት ብፁዕ አቡነ ፋኑኤል ጎልተው ይታወቁበታል ያሉትን ምግባር እንዲያስረዳሉ ቅዱስነታቸው በሀገር ውስጥም በውጭ ሀገርም ቤተ ክርስቲያኒቱን ደከመኝ ሰለቼን ሳይሉ በቅንነትና በታማኝነት ራሳቸውን ዝቅ በማድረግ አገልግሎት ሲሰጡ የኖሩ ቅዱስ አባት ናቸው። በህይወታቸውም ብዙ ፈተና የተቀበሉ፣ መከራ የተቀበሉ አባት ናቸው። በመጨረሻም ላይ ራሳቸውን በአርምሞ በዝምታ ከማንም ጋር ምንም ነገር ሳይነጋገሩ ከፈጣሪያቸው ጋር ብቻ በመነጋገር ረጅሙን ዘመን ያሳለፉ የትዕግስት አባት፣ የጸሎት አባት ናቸው። ብጹዕ ቅዱስ አቡነ መርቆሪዎስ ፓትርያርክ ሆነው የተሾሙት በኢትዮጵያ አቆጣጠር ነሐሴ 29 1980 ዓ ም ነበረ። ይሁንና ኢትዮጵያ ውስጥ የአገዛዝ ለውጥ መደረጉን ተከትለው በ1983 ዓ ም እንደደረሰባቸው በሚነገረው ፖለቲካዊ ግፊትና ጫና ምክንያት መንበራቸውን ለቀው ከሀገር መውጣታቸው በሕይወት ታሪካቸው ላይ ተጽፏል። በአንድ መንግስታዊ ድርጅት የሥነ ገንዘብ ወይንም ፋይናንስ አማካሪ የሆኑት በዋሽንግተን ሜትሮ ቀጠና በሚገኘው ደብረገነት መድኃኔ ዓለም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ደግሞ የሰበካ ጉባኤ የቦርድ ሊቀመንበር ሆነው የሚያገለግሉት አቶ አቤል ጋሼ አቡነ መርቆሪዎስ በቤተ ክርስቲያን አሰራር ውስጥ የመንግስትን ጣልቃ ገብነት በመ ተጠብቀውም ባሳዩት አቋም ያስታውሷቸዋል። እንግዲህ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር ተብላ እንደምትባል የምትጠራ መሆኗን ያክል ባለፉት አምሳ ዓመታት ከደርግ መንግስት ጀምሮ ከፍተኛ ፈተናን ተቀብላለች። ይሄ ፈተናዋም ደርግ ፓትርያርኳን ገሎ ሹመትን በስልጣኑ መሾም ከጀመረ በኋላ ይሄን ካሄደ በኋላ እኒህ ሰው ብፁዕነታቸው የሆነ ተክለ ሃይማኖት ወደ ስልጣን መጡ። ሆኖም ግን ኢህአዴግ በመጣ ጊዜ የኢህአዴግ መንግስት የራሱን ከራሱ ብሔረሰብ ለማምጣት የሚፈልገውን አካባቢ ሲተረጉም እሳቸውን አስገድዶ ከስልጣን ያወረደበትን አካሄድ ሀገር ዓለም የሚያውቀው ነው። ከዚያ በኋላ እንግዲህ ወደ ስደት ዓለም ሲመጡ የዚህ የጠቅላላ የህወሓት የሚሰራው ግፍ መልኩ ምልክ በማን ላይ ደርስ እንደነበው የተጠቂዋ ቤተክርስቲያን ምልክት ሆነው ነው ይህንን ዘመን ሁ የኖሩት። ቤተክርስቲያኗ ከፍተኛ ጉዳት ደርሶባታል። አስተዳደሯ በደል ሊኖርበት በጠቅላላ አብያተ ክርስቲያናት በየቦታው በየሀገሩ በእንዲህ ያለ በተዛባ በስጋዊ መንፈስ እንድትመራ በሆነበት ጊዜ ይህ ትክክል አይደለም፣ ሀገር ቤተክርስቲያን እንዲህ አይደለም እምትሆነው ያንን ስርዓት የሚቃወመውን አካል ማለት ጨለማውን መንፈስ የሚቃወሙን አካል መርተው መስቀላቸውን ይዘው ይሄ ጊዜ ያልፋል ግን አላግባብ የሆነ አሰራርን አላግባብ የሆነ ቤተክርስቲያን ላይ የተጣለ ቀንበርን አንቀበልን ብለው የነፃነትን መንፈስ አማክለው ሆኖም ደግሞ በአርምሞ የእግዚአብሔርን ጊዜ እንጠብቃለን ብለው በውጭ ሀገር ሰሜን አሜሪካ ነዋሪነታቸውን አድርገው እዚህ በተለይ በዲያስፖራ የሚገኘውን የኢትዮጵያዊ ምዕመን የኦርቶዶክስ ምዕመን አይዟችሁ በርቱ ይክን ያልፋል የሚለውን መንፈስ ይዘው ነው አቡነ መርቆሪውስ በስደት በዩናይትድ ስቴትስ ውስጥ ከ20 ዓመታት በላይ ኖረዋል። በዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀጳጳስ የሆኑት ብፁሕ አቡነ ፋኑኤል በእነዚህ ዓመታት ውስጥ የሀገር ቤቱን የፖለቲካ ሁኔታ በመከተል በቤተ ክርስቲያኒቱ ውስጥ የተፈጠሩ መከፋፈሎች ለስደት በተዳረጉት ፓትሪያርክ ላይ ስለፈጠሩት ፈተና እንዲያውሳሉ። ቤተ ክርስቲያኒቱን በሶስት ተከፍላ ነበረ። በኢትዮጵያ ሲኖሮስ የሚተዳደር በገለልተኛ የሚተዳደር በቅዱስነታቸው የሚመራ በሚል በሶስት የተከፈለ ስለነበረ ለቅዱስነታቸው በእውነቱ በጣም አስቸጋሪ ጊዜ ነበረ። እንደገና በውስጥ በሚነሱ ደግሞ አንዳንድ ፈተናዎች ምክንያት እንደውም ቅዱስ አባታችን ወደ አርምሞ ሁሉ የወሰዳቸው ይሄ ነው ብዬ በራሴ ገምታለው። እንደው ዝምታን የመረጡት ለዳኝነት ሁሉ የሚያስቸግር ነው። ይህ ሀገር ዳኝነት ለመስጠት ውሳኔ ለመስጠት የሚያስቸግር ሁኔታዎች ስላሉ በሀገሩ ላይ ቅዱስ አባታችን ዝምታን መርጠው ነው የቆዩት እንጂ በተጠን ግን የተራራቁትን አብያተ ክርስቲያናት ለማቀራረብ ሄዶ ለሚጠይቃቸው ሁሉ በራቸውን ክፍት አድርጎ በጣም ፈቃደኛ ናቸው። በተደጋጋሚ የማግኘቱ እድል ነበረኝ። በዓል ሲሆን ገብርኤል እያሉ እንኳን አደርሶ ለማለት እሄዳለሁኝ እና ሀገራቸውን ለመግባት የነበራቸው ስሜትና ፍላጎት ትልቅ ነበረ። ጉጉት ነበረ። የሀገራቸው ሰላም እና የሀገራቸው መረጋጋት ይናፍቁ ነበረ። ይሄ ሰላሙ ዘመን መጥቶ ወደ ሀገራችን ብንገባ የሚል ጉጉት ነበራቸው። ያው ምኞታቸውን እግዚአብሔር ግን አሳክቶላቸው፣ በእውነቱ በዚያው በሀገራችን በተደረገው የፖለቲካ ለውጥ በእውነቱ ትልቅ ባለውለታ ናቸው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ። በእሳቸው አማካኝነት ቅዱስ ሲኖዶስ በዚህም በዛም ያለው ሁሉም በማዳመጡ እሽታ በመስጠቱ ያው ፈቃደ እግዚአብሔር በሆኑ ቅድስናቸው መሰከረላቸው እግዚአብሔር አገራቸው ገብተው ጥቂት ዓመታት ደግሞ አርፈው በጸሎት ሀገሪቱን ሲደግፉ ከርመው ወደማያልፈው ዓለም ከአባቶቻቸው ከቅዱሳን ማህበር ነው የተቀላቀሉ። ሐምሌ 5 2010 ዓ ም ብፁሕ ቅዱስ አቡነ መርቆሪዎስ ከ26 ዓመታት በኋላ ወደ ኢትዮጵያ ተመለሱ። ህዝበ ክርስቲያኑም ሆነ የመንግሥት ባለሥልጣናት በደመቀ ሁኔታ አቀባበል አደረጉላቸው። ከዚህ በኋላ ግን ፓትርያርኩ በአደባባይ የተናገሩባቸው ጊዜያት ብዙም አልነበሩም። ኢትዮጵያ ባለፉት ጥቂት ዓመታት ያስተናገደቻቸውን ውጣ ውረዶች የሰላም ጡትና ግጭትን የሚመለከቱ ሰዎች ከተሰሚነታቸው አንጻር አርምሞን በመምረጣቸው ዙሪያ ጥያቄ ያነሳሉ። አቡነ ፋኑኤል በዚህ ጉዳይ ይህንን ብለዋል። አልተናገሩም ማለት ለሰው ችግሩን አልገለጡም እንጂ ወደ እግዚአብሔር አልተናገሩም ማለት አይደለም። በራቸውን ዘግተው ወደ እግዚአብሔር ይጸልያሉ፣ ይለምናሉ። ስለዚህ እንደ አደባባይ ወጥተን ከምንጮፈው ይልቅ በራቸውን ዘግተው እሳቸው ወደ እግዚአብሔር የሚጸልዩት ጸሎት የበለጠ ዋጋ እንዳለው እና ፍርድም እንደሚያገኝ ይሄ ግልጽ ነው እና ይሄ ትልቅ ተሰጥኦ ነው። ይሄ ሊደነቅ የሚገባው ነው እንጂ የኢትዮጵያውያን ችግር አይተው ችግራቸውን መላቃቸው ሳይሆን የኢትዮጵያውያን መበደል፣ መገፋት፣ መቸገር፣ ጉስቁልና እሱን ወደ አረብ መውስጥ ነው የከተታቸው። ለሰው አዳማጭ በሌለበት ምድር ላይ ከመናገር ወደ እግዚአብሔር መጮ ይበልጣል ብለው ከሚወዷቸው ከሚያቀርቧቸው ግለሰቦች ጋር ሁሉ ንግግርን ያልፈለጉበት ምክንያት በቃ ከፈጣሪያቸው ጋር ብቻ አድርገው ተነጋግረው ማድረግ የሚችሉትን እንደ እንደ አንድ ሰው እንደ አንድ ቅዱስ አባት ፈጽመው ሄደዋል እና ይሄ አርምሞ ማንም እኔ ላርገው ብዬ ቢነሳ አንዱ ላርገው ብሎ ቢነሳ የሚችለው አይደለም። በሰማኒያ አራት ዓመታቸው የካቲት 25 ቀን 2014 ዓ ም ከዚህ ዓለም የተለዩት ብፁ ቅዱስ አቡነ መርቆሪዎስ ከቤተ ክርስቲያናት ግንባታና አድሳት ከሰብአዊና ልማታዊ ስራዎች መስፋፋት ጋር የሚነሱ መልካም ተግባራትን ማስመዝገባቸውን ማህበረ ካህናት ዘሰሜን አሜሪካ ከተወው ማስታወሻ ተረድተናል። በደብረገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሰበካ ጉባኤ የቦርድ ሊቀመንበር የሆኑት አቶ አቤል ጋሼ ከአቡነ መርቆሪዎስ የሕይወት መንገድ ከሚቀዱ ትምህርቶች አንዱን እንዲገልጹታል። ነፃነትን፣ አርነትን መከተል ቤተክርስቲያን ደግሞ ስራዋ ይሄ መሆኑን እንዲሁም ደግሞ ሰማዕትነት ብዙ መልክ እንዳለው ማሳይተዋል። ማለት ደም የፈሰሰበት መስዋዕት ብቻ ለመስዋዕት ደም ያልፈሰበት መስዋዕትም አለ። ይሄም ስደት መርጠው እውነትን ይዤ ነው የምኖረው እውነት ስታልተከበረ ስለስክል ለእኔ ስልጣኔ እዚህ አይደለም ብለው ይሄንን በዚህ ሁኔታ ይዘው የቀጠሉበት አካሄድ ትምህርት የሚሆኑ በመጨረሻ ትልቁ ነገር ቅድም ያልኩት ነው። የእግዚአብሔርን ፈቃድ መጠብቅ ምን ማለት እንደሆነ ብዙ ተናግረዋል። አይደለም ብዙ አስገድዶ አይደለም። ስልጣናቸው እንደምኖርም አለም እግዚአብሔር ይመጣል ጊዜውን ጠብቆ ያደርግልናል። የእኛ ጊዜ ይመጣል ብለው ይሄንም አሳይቷቸዋል። በጠቅላላ ተመልሰው በክብር በወግ እንደገና በልዕልና ሄደው ተነጥቋቸው የነበረውን ቦታቸው ተመልሰው በቦታቸው ይሄንን አይተው ማለፋቸውና ለእኛም ለእኛ ምሳሌ ትልቅ የሆነ ትምህርት የሚሰጥ ነው። በመጨረሻ ጊዜ ያገኟቸው ጁላይ ሰርቲ ቱ ታውዝንድ ኤይቲን በእርቁ ቀን ነበር መባረክ አግኝተናል። በዕለቱ በአጠገባቸውን እና ይሄ ትልቅ ማስታውሰው ጊዜ ነው ስልሳቸው ፊቴም ላይ የሚቀረው በጸጥታ ውስጥ የእግዚአብሔር መንፈስ ይዘው መቀመጥ የሚችሉና በዚያም እንኳ ሕዝብን ሀገርን፣ ቤተክርስቲያንን መምራት የሚችሉ መሆናቸውን ያየሁበት ጊዜ ሁልጊዜ ከእኔ ጋር የሚቀር ትዝታቸው ነው። ብፁዕ አቡነ ፋኑኤል በበኩላቸው ከትዕግስትና መቻቻል ጋር የተገናኘውን የአቡነ መርቆሪዮስን አበርክቶት ለማጉላት ወደዋል። እኛ ዛሬ ከሳቸው ልንማር የሚገባን ትዕግስትን፣ መፋቀርን አንዱ የሌላውን በደል ይቅር የማለትን፣ እነዚህ ነገሮች ሁሉ ከቅዱስነታቸው ሕይወት እንማር ይገባናል። ፈተናዎች እንደሚያልፉ አውቀን መጽናት እንዳለብን መታገስ እንዳለብን የአባታችን ህይወት ያስተምራል። የአራተኛው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዎስ የቀብር ስነ ስርዓት የፊታችን መጋቢት አራት አዲስ አበባ በሚገኘው መንበረ ጸባውት ቅድስት ስላሴ ቤተ ክርስቲያን እንደሚፈጸም ተነግሯል። በዚህ ዕለት በዋሽንግተን ዲሲና አካባቢው የሚገኙ የሁሉም አብያተ ክርስቲያናት ካህናትና ምዕመናን በደብረ ኃይል ቅዱስ ገብርኤል ካቴድራል ከሰዓት በኋላ ተሰባስበው ጸሎተ ፍታት እንደሚያደርጉም ተሰምቷል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችን ስለሆናችሁ በእጅጉ እናመሰግናለን። አሁን የምናቀናው ወደ ስፖርቱ ዝግጅት ነው። ኬኔዲ አባተ ይጠብቀናል። የዓለም አትሌቲክስ የወርቅ ደረጃ ባለውና የካቲት 23 በስፔን ማድሪድ በተለያዩ ርቀቶች በተካሄደ የዓለም የቤት ውስጥ ቱር ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በወንዶች 3000 ሜትር አትሌት ሰለሞን ባረጋ ውድድሩን 7 ደቂቃ ከ34 ሰከንድ ከ03 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ አሸናፊ ሲሆን ለሜቻ ግርማ በ737092 ሁለተኛ ወጥቷል። በሴቶች 1500 ሜትር ደግሞ አትሌት ጉዳፍ ጸጋይ በ357 38 የቦታውን ክብረ ፐርሰንት ጭምር በማሻሻል አሸናፊ መሆን ችላለች። በዚህ ውድድር ሂሩት መሸሻ አራት ዜሮ ሁለት ከሀያ ሁለት በሆነ ሰዓት በመግባት ሁለተኛ፣ አትሌት ፍሬዌኒ ሀይሉ ደግሞ በአራት ዜሮ ሶስት ሰላሳ ስምንት ሶስተኛ ደረጃን በመያዝ ውድድሩን አጠናቀዋል። በቱር ውድድሩ ባስመዘገቡት ድምር ውጤት አትሌት ለሜቻ ግርማ በ3 ሺህ ሜትር፣ አትሌት ጉዳፍ ጸጋይ ደግሞ በ1 ሺህ 500 ሜትር በቤልግሬድ ለሚደረገው የዓለም የቤት ውስጥ ሻምፒዮና በቀጥታ ማለፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን ኮርፖሬሽን አስታውቋል። በሌላ ዜና በደቡብ አፍሪካ ጠቤሃ በተካሄደ የ50 ኪሎ ሜትር የጎዳና ላይ ውድድር በሴቶች ኢትዮጵያዊቷ አምለ ወርቅ ፍቃዱ አሸንፋለች። አትሌት አምለ ወርቅ ርቀቱን ያጠናቀቀችው በ3 ሰዓት ከ04 ደቂቃ ከ58 ሰከንድ ሲሆን ሁለተኛ ከወጣችው ኬንያዊት አትሌት ሼልሚት ሙሪኪ በ4 ደቂቃ ያህል ቀድማ ነው የገባችው። በወንዶች ምድብ ደግሞ ደቡብ አፍሪካዊው ስቴፈን ሞኮካ በ2 ሰዓት ከ አርባ ደቂቃ ከ13 ሰከንድ የርቀቱን ክብረ ወሰን በመስበር አሸንፏል። ከሩሲያ ጋር የተያያዙ ስፖርታዊ መረጃዎችን ስንመለከት በቀዳሚነት የቤጂንግ ፓራሊምፒክ ውድድርን እናገኛለን። ከቤጂንግ 2022 ፓራሊምፒክ ውድድር የታገደው የሩሲያ ፓራሊምፒክ ኮሚቴ ቡድን ወደ ሞስኮ ተመለሰ። ሩሲያ በዩክሬን ላይ ፈጽማለች በተባለው ወረራ ምክንያት ከስፖርቱ ዓለም የሚደርስባት ማዕቀብና የእገዳ እርምጃ ቀጥሏል። የሩሲያ ፓራሊምፒክ ኮሚቴ ቡድንም በመካሄድ ላይ ካለው የቤጂንግ 2022 የክረምት ፓራሊምፒክ ጨዋታዎች ታግዶ ወደ ሞስኮ ተመልሷል። ዓለም አቀፉ የፓራሊምፒክ ኮሚቴ አይፒሲ የሩሲያና የቤላሩስ አትሌቶች በቤጂንግ የፓራሊምፒክ ጨዋታዎች ላይ እንዳይወዳደሩ ካገደ ከቀናት በኋላ ሰባ አንድ አትሌቶችን የያዘው የሩሲያ ቡድን ወደ ሀገሩ መመለሱን የሩሲያ ዜና ወኪል ታስ ነው የዘገበው። የሩሲያና የቤላሩስ አትሌቶች በቤጂንግ 2022 በገለልተኝነት እንዲሳተፉ በዓለም አቀፉ የፓራሊምፒክ ኮሚቴ ተፈቅዶላቸው የነበረ ቢሆንም የተለያዩ ሀገራት ብሔራዊ ፓራሊምፒክ ኮሚቴዎች የተቅ ዘመቻ ማድረጋቸው ድርጅቱ ከ17 ሰዓታት በኋላ የመጀመሪያ ውሳኔውን እንዲቀይር አስገድዶታል። እንደ ሩሲያው የዜና ወኪል ታስ ዘገባ ከሆነ ከውድድሩ የታገደው የሩሲያ ፓራሎምፒክ ኮሚቴ ቡድን አትሌቶች በዛንግጂያኮ ከሚገኘው የፓራሎምፒክ መንደር ሲነሱ የሩሲያ ብሔራዊ መዝሙርን እየዘመሩ ነበር። አለም አቀፉ የኦሎምፒክ ኮሚቴ አይኦሲ የሩሲያው ፕሬዚደንት ቭላድሚር ፑቲን ልዩ ወታደራዊ ዘመቻ ባሉት የዩክሬን ወረራ ምክንያት ምክንያት የሩሲያና የቤላሩስ አትሌቶች በትላልቅ ውድድሮች ላይ እንዳይሳተፉ አለም አቀፍ ፌዴሬሽኖች እርምጃ እንዲወስዱ ከመከረ በኋላ በርካታ እርምጃዎች መወሰዳቸው ይታወቃል። ፊፋ፣ የዓለም አትሌቲክስ፣ የአለም ቦክስ ፌዴሬሽን እና የአለም ጎልፍ ፌዴሬሽን በሩሲያና ቤላሩስ ላይ እገዳ ከጣሉ ተቋማት መካከል ጥቂቶቹ ናቸው። አለም አቀፉ የጁዶ ፌዴሬሽን ፕሬዚደንት ፑቲንንና የጁዶ ስልጠና አጋራቸውን አርካዲ ሮተንበርግን በተቋሙ ካላቸው ሁሉም ኃላፊነት በቋሚነት አገደ። የሩሲያው ፕሬዝደንት ቭላድሚር ፑቲንና ኦሊጋርክ አርካዲ ሮተንበርግ ከአለም አቀፉ የጁዶ ፌዴሬሽን አይጄኤፍ ኃላፊነታቸው እንዲነሱ መደረጋቸውን ተቋሙ በትናንትናው እለት አስታውቋል። አይጄኤፍ ሩሲያ የፈጸመችውን ያልተጠበቀ ጥቃት ተከትሎ ባለፈው ሳምንት ፑቲንን ከተቋሙ የክብር ፕሬዚደንትነት በጊዜያዊነት ማገዱ የሚታወስ ነው። አሁን ታዲያ እገዳውን በቋሚነት በማጽናት ተጨማሪ እርምጃ ወስዷል። የአይጄኤፍ ስራ አስፈጻሚ ኮሚቴ አባል እና እንደ ጎርጎሮሳውያኑ ከ2013 ጀምሮ የተቋሙ ልማት ስራ አስኪያጅ የነበሩት ሮተንበርግም ከኃላፊነታቸው ተነስተዋል። አብዝተው የሚወዱት የጁዶ ስፖርት የክብር ፕሬዝደንት ና አምባሳደር ሆነው የተሾሙት በጎርጎሮሳውያኑ በ2008 ነበር። ፕሬዝደንቱ በተቋሙ በነበራቸው የኃላፊነት ዘመን በ2014 በቼሊያቢኒስክ እና በ2017 ደግሞ በቡዳፔስት በተካሄዱት ሁለት የአይጄኤፍ የዓለም ሻምፒዮናዎች ላይ እንዲሁም በ2012 የለንደን ኦሎምፒክ በነበረው የጁዶ ውድድር ላይ ታድመዋል። አድማጮቻችን፣ እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁ ስለነበራችሁ በእጅጉ እናመሰግናለን። ሀብታሙ ስ መስተንግዶ ንጉሱ ታምሬ ደግሞ በድምፅ እንዳምስል መንደስናው እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበላል። መልካም ምሽት።